ምርጫ 2013ን ተከትለው በምርጫው አብላጫና ለመንግስት ምስረታ የሚያበቃን ድምፅ ያገኘው ገዢው የብልጽግና ፓርቲ መሆኑ በሀገሪቱ ብሔራዊ ምርጫ ቦርድ መረጋገጡን ተከትለው የፊታችን ሰኞ ለቀጣይ አምስት ዓመታት ኢትዮጵያን የሚመራት መንግስት እንደሚመሰረት ይጠበቃል። በተለይም በኦሮሚያ ክልል የተቀናቃኝ የፖለቲካ ድርጅቶች ራሳቸውን ባገለሉበት በተደረገው ምርጫ ማግስት ስለሚመሰረተው መንግስት ዜጎች ሊሰጡት ስለሚችለው ቅቡልነት የተጠየቁት የብልጽግና ፓርቲ ከፍተኛ ባለስልጣንና በሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል አስተባ አስተባባሪ ዶክተር ብቅላሁር ሪሳ ሁለት ፓርቲዎች ያነሳነቸው ጥያቄዎች መልስ ላላገኙ በሚል ራሳቸውን አግልለዋል። ይሄ ማለት ግን በአገሬ ዲሞክራሲ ስርዓት ላይ ጥላ ያጠላል የሚል አይደለም። ጽንፈኛ ፓርቲዎች ደግሞ ህዝብ ስለ መሰረቱ ተቀባይነት እያሳጣቸው እንደሆነ ያውቁታል። አብሮ የማደግ መንፈስ ነው ህዝቡ ውስጥ የገባው። እኔ እርግጠኛ ነኝ፣ በከፍተኛ ደረጃ ህዝብ ወጥቶ ለመራጭነት የተመዘገበው በምርጫ ዕለት የመረጠው ኦሮሚያ ክልል ውስጥ ነው። የደህንነት ስጋት ባለበት አካባቢ ካርድ እንኳን ሳይባከል ወጥቶ መርጧል። ስለዚህ እኛ እውነተኛ ዲሞክራሲን እዚህ ሀገር መትከል የምንፈልግ ከሆነ ህዝቡ ምን አለ የህዝቡ ሀሳብ ምንድን ነው የሚለው ላይ ነው ትኩረት መስጠት ያለብ ቅናና ክብር መስጠትና ህዝቡ ያነሳቸውን ጥያቄዎች ለመመለስ የሚችል ለህዝብ ዝቅ ብሎ የሚገዛ መንግስት መመስረት ላይ ትኩረት ማድረግ ነው እንጂ እነዚህ ፓርቲዎች ራሳቸውን ስላገለሉ በሚል ዝቅ አድርገን ባንመለከተው የሚል ሀሳብ ነው ያለኝ። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመችው ግን ነገሮችን ሁሉ ከቋጨን በኋላ ወደዛ እንምጣ ብለን ነው እኛ ናሽናል ዳይሎግ እንዲፈጠር የፈለግ ነው። ይህንን መንግስት አልተቀበለውም። አኩርፈን አይደለም የተው ነው። ዝግጅት እያደረግን ያለን በየቦታው እስከ መጨረሻው ድረስ ቶ ስድስት ቢሮዋችን ውስጥ ሶስት ቢሮ ብቻ ነበር ክፍት የነበረው። ሌሎች ሁሉ ተዘጋብን። እጩ ይሆናሉ ብለን ያሰብናቸው በሙሉ ታስሯል። ምህዳሩ ሁሉ ጠበበ። በኢትዮጵያ በእጅጉ ከፍተኛ ነው የተባለ የጸጥታ መደፍረስ የኢኮኖሚና የዲፕሎማሲ አጣብቅኝ የተፈጠረበት ነው በሚል በሚጠቀሰው በአሁኑ ወቅት ሰኞ የሚመሰረተው መንግስት የቅድሚያ ትኩረቱን የሚያደርገው በምን አበይት ጉዳዮች ላይ ይሆን የተባሉት ዶክተር ብቅላ ሁሪሳ የዴሞክራሲ የዲሞክራሲ ስርዓት ግንባታ ወደፊት እንዲሄድ ማድረግ ያስፈልጋል። ሁለተኛው ድህነትን ዜጎቻችን ጫንቃ ላይ መቀነስ፣ ስራ አጥነትን መቀነስ እና አሁን የዜጎቻችን እየተፈታተነ ያለውን የኑሮ ውድነትና የዋጋ ንረትን መቅረፍ ላይ ትኩረት አድርጎ መስራት አለብን ብለን እናምናለን። ሶስተኛው የትኩረት አቅጣጫ የአገልግሎት አሰጣጥና የምርታ ማስተዳደር ጋር ተያይዞ የሚነሳው ነገር ነው። አራተኛው አሁን ያነሳው የጸጥታና የሕግ የበላይነትን የማስከበር ጉዳይ ነው። በደም ማፋሰስ አካሄድ በስልጣን መምጣት የሚፈልጉ አካላት በትኩረት በመስራት ይቀርፋል የሚል መሰረተው መንግስት እነዚህ አራት ነገሮች ላይ የቅድሚያ ቅድሚያ ሰጥቶ ይሰራል ማለት ነው። አቶ ሙላቱ ገመቹ ግን አስተያየታቸውን የሰጡት በአሉታዊ መልኩ ነው። አሁንም እኛ እምነት የሚመሰረተው መንግስት ዲሞክራሲን የሚያመጣ ልማትን የሚያስቀጥል፣ የተረጋ ያመጣል ማለት አስቸጋሪ ነው። አሁን እያየን ያለው ነው ነገር በሰሜን በኩል ያለው፣ በጉሙዝ በኩል ያለው፣ ኦሮሚያ ውስጥ ያለው የአገሪቷ አንዱ ክልል ስቴት ጋቨርንመንት የሌለበት የሚፈጠረው መንግስት ከአቅሙ በላይ የሆነ ሁኔታዎችን ያጋጥሙታል እና የፈለግነውን ሊያመጣልን አይችልም የምንል ግምት ነው ያለን። ስለ አለም አቀፉ ማህበረሰብና ሀገራት የድርድር ጥሪና ስለሚመሰረተው መንግስት የሚሰጡት እውቅናም የገዢው ፓርቲ ባለስልጣን ዶክተር ብቅላን ጠይቅ ናቸው ኢትዮጵያን እውነታ የተወሰኑ ምዕራባውያን ሀገሮች በትክክል ተረድተውታል ብዬ አላምንም። የተዛባ አቋም ይዘዋል። ይሄ ታሪካዊ ስህተት ነው ብዬ ነው የማምነው። የግንዛቤ ችግር ማስተካከል ላይ ትኩረት እናደርጋለን። ድርድርን በተመለከተ ግን በምንም አይነት መንገድ አሸባሪ ተብሎ በህዝብ ተወካዮች ምክር ቤት ከተሰየመ አካል ጋር፣ በዓለምም ያለው ልምድ አሸባሪ ቡድኖች የሚፈቱት በጉልበት ነው። ትግራይ ህዝብ የሰቆቃ ቀማሽ ስለሆነ በተለይም በህወሓት አሸባሪ ቡድን ከዘመን ዘመን የሚሸጋገር ሰቆቃ እየደረሰበት ያለ ህዝብ ስለሆነ ከእሱ ጋር ያለውን የህዝብ ለህዝብ በመስራት ማስተካከል ይገባል። ድርድር ግን ከአሸባሪ ቡድን ጋር የማይታሰብ ነገር መሆኑን ላሰምር እፈልጋለሁ። ሰኞ በሚመሰረተው አዲሱ የፌዴራል መንግስት መዋቅር በየደረጃው የተፎካሪ የፖለቲካ ድርጅቶች አባላቱ ሰፊ ተሳትፎ እንደሚኖራቸው ዶክተር ብቅላ በእርግጠኝነት አነሳለሁ ብለዋል። ለዶይቼ ቬለ የተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።